ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በራስ ገዟ ሶማሊላንድ የሚገኙ ባለሥልጣናት በሰጡት መግለጫ ወደ ባሕረ ሰላጤው ያመሩ የነበሩ ሰማንያ ኢትዮጵያውያን ሕገ ወጥ ስደተኞች ሰሜናዊ ሶማሊያ ውስጥ ትላንት ማታ መያዛቸውን አስታውቀዋል። የሶማሊላንድ ሳናን ገዢ አሕመድ አብዲ ለቪኦኤ በሰጡት ቃል የሶማሌላንድ የባህር ኃይሎች ከጉዞው ድካም ጋር በተያያዘ በረሃብ እና በውሃ ጥም የሞቱ የሰባት ሰዎች አስከሬንም ማግኘታቸውን ገልጸዋል። ሌሎች ሶስት ኢትዮጵያውያን ደግሞ ወደ የብስ ሲወጡ ሞቶ መገኘታቸውን አመልክተዋል። ገዢው እንደገለጹት ጀልባዋ የተነሳችው ፑንትላንድ ከምትገኘው ቦሳሶ ነው። ይሄ ኖ ዓደይ ገዢው እንደገለጹት ሰዎቹ የተያዙት ቦሳሶ ውስጥ ነው። ቁጥራቸው ቦድ ያልታወቀ ኢትዮጵያውያን ለኑሮና ለሕይወታቸው መሻሻል በሶማሌላንድ በኩል ወደ ውጭ እንደሚወጡ ይታወቃል።